ከኤስቤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ያገኙ። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። በኢትዮጵያ የዘመናችን እንስት ደራሲያን በሆኑት ቅድስት ይልማ አዜብ ወርቁና ቤዛ ኃይሉ ተደርሶ በቅድስት ይልማ ዳይሬክተርነት ለእይታ የበቃው እረኛዬ ተከታታይ የቴሌቪዥን ፊልም በአገር ውስጥም ሆነ ከአገር ውጭ በሚኖሩ ታዳሚዎች ዘንድ ቀልብን አግኝቷል። በእረኛዬ ፊልም ላይ ሰፊ ድርሻ ያላቸውን ገጸ ባህሪን እማማቸርነትን ወክላ የምትጫወተውን አርቲስት ድር ወርቅ ሰይፉን የዛሬው እንግዳችን አድርገናታል። አርቲስት ድርወርቅ ሰይፉ በጥበቡ ዓለም በአፍለኛው የቲያትርና የኪነ ጥበብ ክበብ ውስጥ በተዘጋጀው በአብዬ ዘርጋው ተከታታይ ድራማ ውስጥ የፋንዬን ገጸ ባህሪ በመጫወት ሲሆን ከህዝብ ጋር የተዋወቀችው። ከዚያ ጊዜ ጀምሮ በተለያዩ የጥበብ ሥራዎች በታዳሚዎች ዓይንና ጆሮ ውስጥ ለሩብ ምዕተ ዓመት ያህል ዘልቃለች። አሁን ደግሞ በእረኛዬ የእማማ ቸርነትን ገጸ ባህሪ ይዛ ብቅ ብላለች። ለቃለ ምልልሳችንም መነሻ ወደ ህዝብ ጆሮ እንድትገባ ያደረጋትን የአብዬ ዘርጋውን የሬዲዮ ድራማ ትውስታ መለስ አድርጋ ታስቃኘናለች። አመሰግናለሁ። ጊዜው ራቅ ይላል፣ ወደ ኋላ ነው የምትወስጂ። ኦልሞስት የዛሬ ሀያ አምስት አመታት ይሆናል። ከኋላ ብዬ ዘርጋውን የሰራንበት ዘመን ብዬ ዘርጋው የሬዲዮ ድራማ ነበረ። ለእኛ ትልቅ እውቅና ይሰጠን ማለት ነው። የሬዲዮ ድራማ ደግሞ ሰው አይኑን ጨፍኖ ሥዕል ስሎ የሚያይሽ ነው። አሮጊት ባልና ሚስቶች ናቸው ያን ጊዜ በልጅነታችን የሰራነው ነው። ድምፅሽ ነው የሚያረጀው። አየር ላይ ሰው በአካል ያቀነው ነበር። አብየ ዘርጋውን ስንሰራ ሰለሞን አለሙ ነው የጻፈው። ሰራዊትና እኔን አሮጊትና ሽማግሌ ሆነን የምንጫወተው። ሰውየው ታዛቢ ነበሩ፣ ዘመን ይታዘባል። መካሪ ናቸው። ሚስታቸው ልስልስ ያሉ ሴትየው ሚስት አሏቸው። ፋንዬ ነው የሚሏቸው። እና በጣም ደስ የሚል ጊዜ ነበር ያንን የሰራንበት ዘመን። ከተማ ጭር የሚልበት ጊዜ ነበረ። ያኔ ለእኛ ትልቅ ወርቃማ ጊዜያችን ነበረ። ህዝቡ ትልቅ ፍቅር፣ ትልቅ ክብር የሰጠን ጊዜ በአካል ለመጀመሪያ ጊዜ በኢትዮጵያ ቴሌቪዥን ተጋብዘን ቀረብን። ደራሲው አብዬ ዘርጋውና አማማፋና ፋንዬ በሳቸው አጠራር። ከዛ በኋላ ስለ እውቅና ምንነት መታወቅ ምን እንደሆነ እውነት ለመናገር ማናችንም ምንም የማናውቅም ነበር። ልክ ህዝብ ፊት ላይ የተጣድ ነው፣ የቴሌቪዥን ስክሪን የነካን ማለት ነው። አብዬ ዘርጋው በጣም ሰክሰስፉል ስለነበረ በእንግድነት ኢትዮጵያ ቴሌቪዥን ጋብዞን ብቅ ስንል በዛች መስኮት፣ በቃ ከዛም ጊዜ በኋላ ከተማ ውስጥ ወዲያ ወዲ ስንል ዋይ ይላል ሰው ሲያየን ማለት ነው። በጣም ኤክሳይትድ ሆን ነበር። እኔ ምንድን ነው ምናምን ለካ እኛን አይተው ሰው ነው ከዛ በቃ ሰውን በቃ እግዚአብሔር ይስጥልን እያል በጣም ደንግጠን ነበር። እውነት ለመናገር ያኔ ደነገጥኩ፣ እስካሁን ድረስ ድንጉጥ ነኝ። እውቅና ማለት ኃላፊነት መውሰድ ማለት ነው። ሰው እውቅና ሲሰጥሽ ኃላፊነትን የሰጠሽ ሙያሽ ላይ ሙያዬን እጅግ በጣም ነው የምወደው፣ እጅግ በጣም ነው የማከብረው። እዚህ አመታት ቀላል አይደሉ። ህይወቴን ከቤቴ ከፍቼ ገሬን ስወጣ ፍለኛው የቲያትር ክበብን ነው የተቀላቀልኩት። ሌላው ቤተሰቤ ነው አፍለኛው ቲያትር ክበብ። በአፍለኛው ቲያትር ክበብ ውስጥ የተለያዩ የኪነ ጥበብ ስራዎችን ሰራ ነበረ። የመድረክ ቲያትሮች፣ የሬዲዮ ድራማዎች፣ የቴሌቪዥን ፊልሞች፣ ተከታታይ ፊልሞች፣ አጫጭር ፊልሞች እራሱን የቻለ ቲያትር ቤት ነበር። አፍለኛ የቲያትር ክበብ ሙያው በሚፈቅደው መጠን ሙያው የጠየቀውን ነገሮች በሙሉ በማሟላት ይሁ እንግዲህ ዛሬ ላይ ደርሰናል። እንግዲህ እንደሚታወቀው የቲያትር ባለሙያ ልዩ የሚያደርገው ሁለገብ መሆኑ ነው። ቀደም ሲል አንቺም እንዳልሽው በቅርቡ ደግሞ እንደገና እናት ሆነሽ መተሻል። በተለይ ደግሞ እረኛዬ በሚባለው የቴሌቪዥን ተከታታይ ፊልም ላይ ትልቁን ቦታ ይዘሽ እየተጫወትሽ ነው ያለሽ በምን አጋጣሚ ነበረ የእረኛዬ አዘጋጆች ደራሲዎች ተገናኘሻቸው እንዴትስ ተመረጥሽ ለዚህ ፊልም ተዋና የሆነሽ እንድትቀርቢ እንግዲህ እረኛዬን ሶስት ሴት ደራሲያን ናቸው የጻፉት ቅድስት ይልማ አዜ ወርቁና ቤዛ ሀይሉ ይባላሉ እነዚህም ሶስት ደራሲያን በዚሁ በእረኛዬ ነው የተገናኙት አንድ የሆኑት የድርሰት ሀሳባቸውን ሲያስቡ በመጀመሪያ ዳይሬክተሯ ቅድስት ይልማ እጅግ በጣም ነው ማደንቃት። በስራዎቿ ሁሉም ሰው በሚያውቀው ረቡኒ በሚባለው ትልቁ ስራዋ የሱ ቁጠሪያ የሚሆነው ታዛ መባ ከለታት በጣም ብዙ ስራዎች አሏት እና ስራዎቿን በጣም ወዳቸው ነበር። አንድ ቀን ማዘጋጃ ቤት ቲያትር እየሰራው ፍቅር ተራ በሚባል ቲያትር ሰራ ነበር ደውላልኝ ቅድስት ይልማ ነኝ ስትለኝ በጣም ደነገጥኩ። እውነት ለመናገር ምክንያቱም በጣም ነበር ማከብራት መወዳት፣ ኢቭን በአካል አይቻት አላውቅም። እውነት ለመናገር በጣም ደነገጥኩኝና እንደምን ነሽ ቅድስት፣ ደህና ነሽ ወይ አልኳት። ለአንድ ትልቅ ስራ ፈልጌሽ ነበረ ስትለኝ፣ እንዴት እድለኛ ነኝ! አንቺ የምትሰሪው ስራ ላይ ሁልጊዜ እመኝ ነበረ። አመሰግናለሁ ለዚህ ስራ ስላጨሽኝ አልኳት። እስክሪፕት ሂደት ላይ ነን ያለ ነው፣ ግን ስራውን መጀመሪያ ሳስበው አንቺን ያሰብኩሽ ብላ ነው ያለችኝ። ሁልጊዜ ትናገረዋለች ኢንተርቪው ላይ ድምጽሽ ጆሮዬ ውስጥ ይሰማኛል። ይሄንን ትልቁን የማማቸርነትን ካስት ልትሰጠኝ ስታስብ ተኝቼ በህልሜ ድምጽሽን ሰማሁት ትለኛለች። በጣም ኢምፕረስ ያረጋል። አስደነገጠኝ በጣም ስትለኝ በጣም ነው ደስ ያለኝ። ስክሪፕቱ ተሰርቶ አልቆ እነሱ ደራሲዎቹ ሶስቱም እና እሷን ማዘጋጇ ሆነው ዲስከስ ያደረጉበት ከዜብ ጋር በአፍለኛው የትያትር ክበብም ጓደኛዬም አብሮ አደጌ ምህቴም ናት። ታውቀዋለች ሁሉንም ነገር እና እንደ አዲስ ይህንን ካስት ማን እንዲጫወተው እንዳሰብኩ ታውቂያለሽ ብላ ስታማክራት አላውቅም ስትላት ድርብ ወርቅ ሳይፉን ያስጠብቁት ብላ ስትላት በደነግጥና ሴ ማለት ነው እኔ ጓደኛዋን ርቲኛለሽ ይህ ነው እንጂ እስክሪፕቱም ሳነበው ድርብንና እናቷን አደባልቀሽ የጻፈሻቸው ብላ ትላታለች እና እስክሪፕቱ እጄ እስኪገባ ሰዓት ድረስ በጣም በከፍተኛ ጉጉት ነበር የምጠብቀው። ከቤዛም ጋር ሌላ ስራዋን ሰርቻለሁ። ደላሎቹ የሚባል አንድ ስክሪፕት የቤዛ ኃይሉ ስክሪፕት እሱን ሰርቻለሁ። ከአዜብዬም ጋር እንደዛው ጓጉቼ የምጠብቀው የቅድስት ይልማን ስራ በቃ እኔ እንዲደርሰኝ ነበረ። እስክሪፕቱን ሳነበው እጅግ በጣም ነው ደስ የሚለው። በቃ እና የበለጠ ደስ አለኝ። አንዳንድ ጊዜ ወደሹ ስራው ያሸንፋል አሸንፎሽ የምትሰሪው ስራ በቃ ሳነበው ራሱ እያነባው ነበር። ከስክሪፕቱ ጀምሬ ከሪሀርሳሉ ተቀርጾ እስኪያልቅ ድረስ በልቤ እንዴት አርጌ እንገርሽ አንዳንድ ጊዜ ወደሽ የምታየው ስራ እስካሁን ፊልሙ ሳየው እያነባው ማየው ስራ ነው። ሌላው ከዚሁ ጋር ላነሳልሽ የምፈልገው ነገር ድር ወርቅ እናቴ መሆን ትሑት ነገሮችን መሀል ላይ ገብተው የሚያለዝቡ ብልህ የሆኑ ሴት እናት ሆነሽ ነው እየሰራሽ ያለሽው በብየ ዘርጋውም ጊዜ ማማፋና የሆነሽ አሁን እዚህ ጋር እማማ ቸርነት ሆነሽም ያለሽው ተመሳሳይ ነው። እና በአንቺ ሕይወት ውስጥ አስተዋጽኦ ያደረጉ እናቶች፣ ሴቶች አሉ ወይ? ከየት አመጣሹ ይሄንን ባህሪ? እውነት ነው እንግዲህ፣ ማናችንም የቤተሰቦቻችን ውጤት ነ እንግዲህ፣ እኔም ያው የእናቴ ልጅ ነኝ። እናቴ በጣም ደግ እናት አለችኝ። ወይዘሮ የሺወልደ ጻድቅ ትባላለች። ምናልባት ያተጽዕኖም ይመስለኛል አንዳንድ ጊዜ በጣም ሩህሩ ናት። በጣም ደግ ነች። ሰው በልቶ የሚጠግብ የማይመስላት እናት ነው ያለችኝ። እንደገና ደግሞ ሁሉም የኢትዮጵያ እናቶች የኔ እናት አይነት ናቸው። ባህላዊ በሆነ መልኩ ነው ያደጉት፣ እና ይሄ ተፈጥሮ ይመስለኛል አንዳንዴ የድምፄን ባህሪ ወይም መወክላቸውን ባህ ተማሪዎች ላይ አንዳንድ ጊዜ ኢንፍሉዌንስ ያሳድራል ይመስለኛል። የገጠርናት ሆኖ የገጠር ስራን እየሰሩ አካባቢውን ሆኖ መስራት ለከተማ ልጅ እንዴት ነው? አይከብደውም ወይ? አልከበደሽም ወይ? ከተማ ውስጥ አድገሽ ከተማ ውስጥ ተወልደሽ። ምክንያቱም ዛረኛ ላይ የምናያቸው ማማቸርነት በቀጥታ አንድ ገጠር ውስጥ ያደጉ የኖሩ እናት ናቸው የሚመስሉት። ከጭሳጭሱ ምግቡ፣ አሰራሩ፣ ጭፈራው፣ ሙዚቃው፣ አለባበሱ ሁሉ ነገር ሙሉ ለሙሉ ገጠር የሚወክል ነው። እና ይህንን አልከበደሽም? ትክክል ነው። ምክንያቱም አንዳንድ ያው ከኖርሽበት ወይ ከአደግሽበት ባህል የወጣ አዲስ አዲስ ያኗኗር ዘዴ ነው። አንዳንድ ጊዜ ሙያው ደግሞ በሚፈቅደው እና ሙያው ደግሞ በሚጠይቀው መሰረት የሚጠይቅሽን ሁሉ ታሟያለሽ። ምክንያቱም በገሃዱ ዓለም ሰርተሽ አሳምነሽ መውጣት ነው ያ ካራክተር አንዳንድ ጊዜ ስቶሪንም ወደሽ ስትሰሪ ካራክተርም የሚመሰረትበት ቦታ አለ። አዲስ ነው ለአንቺ ያንን ቦታ መጀመሪያ ለምሳሌ እረኛዬን በተመለከተ የአሎኬሽን ሲመረጥ ስራው ቀረጻው ሪኸርሳሉ ከመጀመሩ በፊት ለአስራ አምስት ቀናት እዛ ቦታ ላይ ሄደን ተቀምጠናል። የሰውን አኗኗር የሰውን አመጋገብ ወይዘሩን፣ በጣም ቀዝቃዛ ቦታ ነበረ፣ የኩበቱ ጭስ እያንዳንዱን ነገር አዳፕት እንዲያደርገን መጀመሪያውኑ ቀድመን ሄደን እዛ ቦታ ተቀምጠናል። እሱ ላይ እንግዲህ ዳይሬክተሯም ያው ትልቅ አስተዋጽኦ አላት። እዛ ቦታ ላይ ካራክተሮች ተዋተው እንዲሰሩ ትክክል እስኪመጣ ድረስ ትለፋበታለች። ቅድስት ልማ በእንዲህ አይነት ጉዳይ ላይ ምንም ወደኋላ አትልም። እስኪመጣላት ድረስ ሙሉ ቀን ሲቀረጽ ሊውል ይችላል እንጂ እንዲ እንደዋዛ ነካ ነካ አድርገን አንለቀውም። እምን በላው መደብ ላይ ተቀምጠን ነበረ። ኩበቱ እንዲጨስብን፣ ሽታው እንዲሸተን፣ ጠረኑ እንዲሰማን፣ እዛ ቦታ ላይ እየኖርን እንደሆነ እንዲሰማን አድርጋ ይህን ሁሉ ነገር ያመቻቸችው ዳይሬክተሯ ቅድስት ልማ ናት እና ፕሮዲውሰሮቹ ናቸው። ቀረጻው ከመጀመሩን በፊት ልብሶቻችንን ለብሰን ወደ ያውድ እንል ነበር የማማቸርነትን ልብስ እና እና የሚራሷን ልብስ እዛው ካራክተር ላይ ያሉት ሰዎችና። አንዳንድ ጊዜ አንድ ስራ ለመስራት የት ድረስ ነው የምታስቢው? እዚህ ድረስ። ይህ ትልቅ መስዋዕትነት ነው። እያንዳንዱ ቀን እያንዳንዷ ቀን ወደ ሰባ ምናምን ክሮን ያለው እያንዳንዱ ዲፓርትመንት ያ ሁሉ ዲፓርትመንት መጥቶ እዛ ቦታ ላይ ቁጭ ሲል ፋይናንሽያሊ በጣም ከባድ ነው፣ ቻርጅ ያደርጋል እያንዳንዱ ቀን። ግን ያ ሁሉ ምንድን ነው ለጥበብ የሚከፈል መስዋዕትነት። ትልቅ ስራ ለመስዋት ምንም ነገር ወደኋላ መባል የለበትም። ይሄ ሁሉ ተደማምሮ ነው ውጤቱ እንደዚህ ጥሩ የሆነው። ልሽ ነው ምናልባት በጭብጡ ዙሪያ ላይ መነጋገር በአብዛኛው የደራሲዎቹ እይታ ቢሆንም አንቺም ግን እንደ ተዋናይ ምንድነው ነው ፈንቅሎ ያነሳሳቸው ምንድነው ስለማስተላለፍ የፈለጉት መልእክት የቲያትር ባለሙያ እንግዲህ የጥበብ ባለሙያዎች ከፖለቲከኞችም ያላነሰ አቅም አላቸው ህብረተሰብን የማስተማርና አቅጣጫ የማሳየት እዛ ውስጥ ያላችሁ ተዋናዮች በሙሉ እንዲህ በፍቅር የሰራችሁበት ምክንያት ውስጣችሁ ምን የኮረኮራችሁ ነገር አለ ሀገራችን ወዴት እየሄደች ነው ብላችሁ አስባችሁ ነው ትክክል ነው ትልቅ ጉልበት አላት። ምክንያቱም ያንን ጉልበት ነው ለመጠቀም። ሀገራችን ምንድን ነው ያጣችው? ምንድን ነው ትውልዱ የሀገር ፍቅር ስሜት የቀነሰው? ትውልድ ቅብብሎሽ አለ፣ ግን ያ ትውልድ አሁን አሁን የደረስንበት ጀኔሬሽን፣ ትክክል ነው፣ መሰልጠን ሊኖር ይችላል። ግን ስትሰለጥኝ እንደ ሀገር የራሷ የሆነ ባህል፣ ወግ፣ ልማድ፣ አሰራር አላት። ኢትዮጵያም ከሁሉም የሚለያት እና የራሳችን የሆነ ባህልና ወግ ያለን አገር ነን። ከተማ ስለተወለድሽ ከተማ ስላደግሽ፣ ሳይሆን ሁሉም ሰው አባቱ፣ አያቱ፣ ቅድመያቱ ሁለት ወደኋላ ሳትሄጂ ሁሉም ሰው አያቶቻችን፣ ቅድመያቶቻችን ያፈሯት ሀገር ናት። ባናርስም ባናጭድም አልኩሽ የሚያርስ የሚያጭድ አያትና ቅድመያት ወይ አጎትና አክስቶች አሉን። ሁሉም ኢትዮጵያዊ ማለት ነው። ይሄ ኢትዮጵያዊ የሁሉም ጀርባ ነው እና ዞር ስንል አገራችን፣ ትክክለኛዋ ኢትዮጵያ ገጠሪት ውስጥ ነው ያለችው፣ ከነ ባህሏ ክብሯን ጠብቃ ከነ ወጓ ከነ ልማዷ እና እስቲ ምናልባት ለሀገራችን የምናበረክተው ነገር እቺ የባህል መሳሳት የለም ልምዶች በሰዓት አንዳንድ ነገሮች ትውልዶች ላይ ያሉት ነገሮች እንግዲህ ደራሲዎቹም ያላቸው ይህንን ሀሳብ ሲያመጡና ይሄ ስክሪፕት ሲጻፍ ሀገርን የመስራት ሀገርን የማዳን ነው። ባህልሽን ስትረሺ ወግሽን ስትረሺ፣ መሀል ላይ ማንነትሽን ነው የምታጭው። ማንነት ማጥራት ከባድ ነው። የትኛውም ተማ የትኛውም ትንሽ ልጅ የትኛውም ጎረምሳ አሁን እረኛ የተሰርቶ ፕሮዳክሽኑ አልቆ ሲለቀቅ ከተማ ውስጥ ያሉ እንግዲህ ዘመናዊ ትምህርት ቤቶች ውስጥ የሚማሩ ተማሪዎችን ራሱን ኢምፕረስ ያደረገው በጣም ስለዚህ፣ አንድ የጎደለ ነገር ሞልተናል ማለት ነው ብለን የሚያስብ ነው። ወጉን፣ ባህሉን፣ ክቡን ጠብቆ የተሰራ ስራ ነው። ኮርስ አንዳንድ ነገሮቹ ኋላ ቀር ቢሆንም ግን እንዲህ ነበር ነው የኖርነው። እናቶቻችን አያቶቻችን እንዲህ ነበር ያኖሩን፣ እንዲሰርተው ነው የሰጡን። አንዱ አንዱን እንዲወድ አንዱ ለአንዱ እንዲታዘዝ ደግ እናቶች ናቸው። ለተቸገረ የሚያበሉ፣ እኔ ብቻ የማይሉ፣ የኔ ብቻ የማይሉ፣ የኛ የሚሉ አያቶች የሰሯት ሀገር ናት። እና ምንድን ነው እንደማማቸርነት ማማቸርነት አይነት ደግቸር እናቶች ያሉባት ሀገር ናት። ሀገር በሴት ትጠራለች፣ እናቶቻችንም እንደዛው ያቺ ነገር እቺ የተሰራችው ስራ እንዳየሽ እንግዲህ መቼቱ ምኑ ምኑ ሎኬሽኑም ያለበት ገጠር ቦታ ላይ ነው የተሰራው ግን ሁሉም የከተማ ሰው እና ሁሉም ሰው ነው እኩል የወደደው እኩል አገር አገሬ ናፈቀኝ እናቴ ናፈቀችኝ አያቴ ናፈቀኝ አለው። ስለዚህ አንድ የተከፈተ ነገር ነበር ማለት ነው። እዛ ክፍተት ውስጥ ነው እረኛ የገብቶ ቁጭ ያለው እና አንዳንድ ጊዜ ከኛ የራቁ ስራዎች ባንሰራ እኛን እኛን የሚመስሉ ስራዎች ብንሰራ፣ አይደለም እንደ ጥበበኛ እንደ ባለሙያ ያለው ክፍተት ምንድን ነው? የውጭውን ዓለም የፈለገ ምን ሰለጥን፣ የውጭውን ዓለም አኗኗር እና ኮፒ አድርገሽ አምጥተሽ ስትሰሪ የኛ አይደለም። ግን ጥል ይላል መቶ ግን ውስጥሽ ልክክ የሚለው ሁልጊዜ፣ ማንም ሰው በልኩ ሲለብስ ያምርበታል። የእኛ ሞቶ የጠፉትን ሊሰበስቡ መልካም እረኞች ተነስተዋል ይል የረኛ ትልቁ ነገር ማለት ነው። የጠፋ ነገር ምን ነበር? ባህል ጠፍቶን ነበር። ወግ ልማድ ጠፍቶን ነበረ። የመከባበሩ ዝቅ ብሎ እኮ ልጆች እናታቸውን እኮ እግር የሚያጥቡ ልጆች እኮ ድሮ ነበር ያሉት፣ አሁን የሉም። ያ እኮ ዝቅ ማለት መዋረድ አልነበረም። ምርቃቶቻችን እንደ ምርቃት ሁሉ እርግማኖችም ነበሩ። እንዳንረገመን ሰራ ነበረ ትውልድሽን ልጆችሽን ንቁ ስትያቸው ማንነት ይመለሳል፣ የሀገር ክብርም ይመለሳል። ወግና ባህል ልማድ መረሳት የለበትም። ያ ሲረሳ ትውልድ ሌላ ይሆናል፣ ሌላ ይሆናል። ይሄ መልእክት ነው እረኛ ያለው ከአርቲስት ድር ወርቅ ሰይፉ ጋር የነበረን ቆይታ አልተጠናቀቀም። ቀጣዩን በሁለተኛው ክፍል እንመለስበታለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።